ትንቢተ ኢሳይያስ ምዕራፍ ሰላሳ አምስት ምድረ በዳውና ደረቁ ምድር ደስ ይላቸዋል፣ በረሃውም ሐሴት ያደርጋል። እንደ ጽጌ ረዳም ያብባል፣ እጅግ ያብባል፣ በደስታና በዝማሬ ሐሴትን ያደርጋል። የሊባኖስ ክብር፣ የቀርሜሎስና የሳሮን ግርማ ይሰጠዋል። የእግዚአብሔርንም ክብር የአምላካችንንም ግርማ ያያሉ። የደከሙትን እጆች አበርቱ፣ የላሉትንም ጉልበቶች አጽኑ። ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔርም ብድራት ይመጣልና መጥቶም ያድናችኋልና በርቱ አትፍሩ በሏቸው። በዚያን ጊዜም የዕውሮች ዓይን ይገለጣል የደንቆሮችም ጆሮ ይከፈታል በዚያን ጊዜ አንካሳ እንደ ሚዳቋ ይዘላል የድዳም ምላስ ይዘምራል በምድረ በዳ ውኃ በበረሃም ፈሳሽ ይፈልቃልና ደረቂቱ ምድር ኵሬ የጥማት መሬት የውኃ ምንጭ ትሆናለች ቀበሮ የተኛበት መኖሪያ ልምላሜና ሸንበቆ ደንገልም ይሆንበታል። በዚያም ጐዳናና መንገድ ይሆናል። እርሱም የተቀደሰ መንገድ ይባላል። ንጹሓንም ያልሆኑ አያልፉበትም፣ ለንጹሓን ግን ይሆናል። ተላላፊዎችና ሰነፎች እንኳ አይስቱበትም። አንበሳም አይኖርበትም፣ ነጣቂ አውሬም አይወጣበትም፣ ከዚያም አይገኙም። የዳኑት ግን በዚያ ይሄዳሉ። እግዚአብሔርም የተቤዣቸው ይመለሳሉ። እየዘመሩም ወደ ጽዮን ይመጣሉ። የዘላለም ደስታ በራሳቸው ላይ ይሆናል። ሐሤትንና ደስታን ያገኛሉ። ሐዘንና ትካዜም ይሸሻሉ።